ሰላሳ ሰው ገደልኩ። ሦስት ሰው ሰላም። እናቴ፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ጥያቄ አይመሮ ጫወታ አጫውትሻለሁ፣ ከመልሽ አሪፍ ያበዱ ፎቶዎችን አነሳሻለሁ። እሺ በቃ እና ጥያቄ ልጀምር አይደል? እሺ። ወደ ክላስሽ እየገባሽ ነው። ሰላሳ አራት ሰዎች አሉ። ከሰላሳ አራት ሰዎች መሃል አንቺ ሰላሳ ሰው ገደልሻቸው። ስንት ሰው ክላስ ውስጥ ይቀራል? ሦስት ሦስት ሦስት ስንት ሰዎች ክላስ ውስጥ ይቀራሉ? እርሲያ ስለማዴ ነው። አይኔን አታስቅ። ዋሌ ሴትዮ ሰላሳ አራት ሰላሳ ስንት ሰው ነው ክላስ ውስጥ የሚቀረው? አንድ ሰው ስንት ሰው ይቀራሉ ክላስ ውስጥ እኔን ጨምሮ ሶስት ሰው እኔን ጨምሮ ሶስት ሰው አንተን ጨምሮ ስንት ሰው ሶስት ሰው